የሩዋንዳ ፕሬዝዳንት ፖል ካጋሜ አገሪቱ የፕሬዝደንትነት የስልጣን ጊዜ የሚገድበውን ህገ መንግስት ለመለወጥ በመወሰኑ አመስግነዋል። ይሁንና እንደገና ለመመረጥ ይወዳደሩ እንደሆነ አልተናገሩም። ፕሬዚዳንት ካጋሜ ስለ ሀገሪቱ ሁኔታ ባቀረቡት ዓመታዊ ንግግር ማንም ለዘላለም የሚኖር ሰው የለም፣ ይሁንና በእሴት በተቋማትና በመሻሻል ላይ የጊዜ ገደብ ሊኖር አይችልም ብለዋል። ኃላፊነቱን ከአንድ የመንግስት አገልጋይ ወደ ሌላ ማስተላለፍ በሚያስፈልግበት ጊዜ እንደሚከናወን ሩዋንዳውያን ይተማመናሉ ሲሉም አክለውበታል። የሩዋንዳው መሪ የስልጣን ጊዜ ከሁለት ዓመታት በኋላ ያበቃል። ይሁንና አዲሱ ህገ መንግስታዊ ለውጥ የ58 ዓመት ዕድሜ ካጋሜ ለሌላ ሰባት ዓመታት የስልጣን ጊዜ እንዲወዳደሩ ያስችላቸዋል። ለሁለት የአምስት ዓመታት የሥልጣን ጊዜያትም ሊወዳደሩ ይችላሉ። በአጠቃላይ እንደ አውሮፓ አቆጣጠር እስከ 2034 ዓ ም ሥልጣን ላይ ሊቆዩ ይችላሉ ማለት ነው። ሕገ መንግሥቱን ለመለወጥ ወይም ላለመለወጥ ባለፈው ዓርብ በተካሄደው ሬፈረንደም ማለትም ውሳኔ ሕዝብ ከተሰጣቸው ድምፅ 98 ከመቶ የሚሆኑት ሕገ መንግሥቱ እንዲለወጥ መርጠዋል። ዩናይትድ ስቴትስና የአውሮፓ ህብረት በማዕከላዊነት አፍሪቃዊቱ ሀገር ዲሞክራሲን ያዳክማል በማለት ሕገ መንግሥቱን የመለወጥ ውሳኔን ነቅፈዋል።